የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምጽ። ዛሬ ምሽት በጋቢና ቪኦኤ ወደ መልእክቱ ላይ ብዙ ትኩረት ሊደረግ የሚመረጥ ይመስለኛል። ምክንያቱም አንድ ላይ ያደረገን ምንም አንድ ላይ ያሰባሰበን የሰላም ጉዳይ ነው። ሄጇ ላይ ሼር ስታደርገው የነበረው መገንፈን ሰው ስራውን ካየው ከተለቀቀ በኋላ ብዙ ሰው ሀሳቡን ሲቀይር አይቻልም። ድምፃዊት ብሩክታዊት ጌታውን ቤቲጂ እና ገጣሚ ሰይፍ ወርቁ ናቸው። በዚህ ሰሞን ለአድማሽ ተመልካች በተዳረሰው የሰላም ሰው ነኝ በተሰኘ ስራ ላይ ተሳታፊ ናቸው። በተያያዥ ጉዳዮች ላይ ቆየት ብለን እናወጋለን። ይሄ ጓንት የሚባለውን ነገር ተክቶ ሊሰራልን የሚችል ግን ከጓንት የተሻለ ነገሮችን ሊተገብርልን የሚችል ይህንን ቁስ ነበር የሰራት። የእጅ ጓንትን የሚተካ ፈጠራ ይዞ ብቅ ያለው ዋሲሁን ተፈራም አብሮን ያመሻል። ሪ ትኩስ ዘገባዎችም አሉ። ሰላም ለእናንተ ይሁን። ጋቢና ከአሜሪካ ድምፅ ራዲዮ ተጀመረ። ሀብታሙ ዘዩ መርሃ ግብሩን እመራለሁ። ኤደን ገረመው ደግሞ አስከትላ የዓለምን ውሎ አዳር ባጭሩ ታስቃኝናለች። አመሰግናለሁ ሀብታሙ። በኢትዮጵያ ባለፉት 24 ሰዓታት ውስጥ በተደረጉ 943 የላቦራቶሪ ምርመራዎች ውስጥ አንድ ሰው በኮሮና ቫይረስ መያዙ ተረጋግጧል። ይህም በአጠቃላይ በኢትዮጵያ የኮሮና ቫይረስ የተገኘባቸውን ሰዎች ቁጥር 124 አድርሶታል። እስካሁን ካሉት ታካሚዎች መካከል ዘጠኝ ሰዎች ከበሽታው ያገገሙ ሲሆን በአጠቃላይ ከኮሮና ቫይረስ ያገገሙ ሰዎች ቁጥር 50 መድረሱን ኢትዮጵያ ጤና ሚኒስቴር ዛሬ ቀትር ላይ ባወጣው የፌስቡክ መግለጫ አስታውቋል። ጠቅላይ ሚኒስትር አብይ አህመድ ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ጋር ያደረጉት የስልክ ውይይት በኮቪድ-19 ወረርሽኝ ዙሪያ ላይ ያተኮረ እንደነበረ ቃል አቀባያቸው አስታውቋል። የጠቅላይ ሚኒስቴር አብይ አህመድ የውጭ ሚዲያ ቃል አቀባይ ብለኔ ስዩም ለአሜሪካ ድምፅ እንዳስታወቁት በፕሬዝዳንት ዶናልድ ትራምፕ ቃል የተገቡት ቬንትሌተሮች ወይም የመተንፈሻ መርጃ መሳሪያዎች መቼና በምን ያህል መጠን እንደሚመጡ ገና አልታወቀም ብለዋል። ኢትዮጵያ በአሁኑ ሰዓት 473 ቬንትሌተሮች እንዳሏት ገልጸው ነገር ግን 1500 ተጨማሪ ያስፈልጋታል ሲሉም ጠቁመዋል። ዘገባውን ያደረሰን እስክንድር ፍሬው ነው። በደቡባዊ የመን ያለውን ውጊያ በዋናነት የሚመራው የሽምቅ ቡድን የተቆጣጠረው የየመን ግዛት መገንጠሉንና ራስ በራስ ማስተዳደር መጀመሩን ማሳወቁን ተከትሎ ሳዑዲ መራሹ የየመን ጦር ወቀሳውን አቅርቧል። ሁሉም የዓለም ሕዝብ በአንድነት አዲሱን የኮቪድ-19 ወረርሽኝ ለማሸነፍ ትግል በሚያደርግበት በዚህ ወቅት ይህን መሰል እርምጃ በየመን ያለውን ሰብአዊ ቀውስ እንደሚያባብሰውም ጠቅሷል። በጉዳዩ ላይ አስተያየታቸውን የሰጡት በየመን የተባበሩት መንግስታት ሰላም አስከባሪ ማርቲን ግሪፍስ ስጋታቸውን የገለጹ ሲሆን አሁን ከመቼውም ጊዜ በላይ የፖለቲካ አመራሮች በአንድነት ቆመው የጋራ ጠላቶቻቸውን ማሸነፍ እንዳለባቸው ጠቁመው መሪዎችም ለቆሙላቸው የመናውያን ዜጎች ደህንነት ቅድሚያ መስጠት እንደሚገባም ገልጸዋል። በአሜሪካ ለሳምንታት ሁሉም እንቅስቃሴዎች ከተገደቡ በኋላ የስራ አጥ ቁጥር ከመቼውም ጊዜ በላይ አሻቅቧል። ያልተዘጉ የንግድ ተቋማትም ችግር ላይ መሆናቸው ተገልጿል። የአሜሪካ ምጣኔ ሀብት በታሪኩ አጋጥሞት በማያውቀው መልኩ አደጋ ተጋርጦበታል ሲሉ የዋይት ሀውስ ዋና አማካሪ የሆኑት የምጣኔ ሀብት ባለሙያ ኬቪን ሀሰት ተናግረዋል። የ2008ቱን ምጣኔ ሀብታዊ ቀውስ ተከትሎ 8.7 ሚሊዮን ዜጎች ስራ አጥ የነበሩ ሲሆን ዘንድሮም የኮሮና ቫይረስን ተከትሎ ግን በየአስር ቀኑ ተመሳሳይ አሃዝ ያላቸው ዜጎች ስርአት እየሆኑ እንደሆነም ተዘግቧል። ይህንን ተከትሎም የፌዴራል መንግስት ከሁለት ትሪሊየን ዶላር በላይ የምጣኔ ሀብት ማነቃቂያ በጀትን አጽድቋል። አድማጮች፣ ለሰዓቱ ያስኩላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ፕሮግራሞች ጋር አብራችሁ አምሹ። ኤደን ገረመው ከዋሽንግተን ዲሲ ጋቢና ቪኦኤ የአዲሱ ትውልድ ድምፅ በፌስቡክ በበይነ መረብ ገጻችን እንዲሁም በመደበኞቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አብራችሁን ስለሆናችሁም እናመሰግናለን። ወደ ቀዳሚው ጉዳይ እንሻገር። የኮቪድ-19 በሽታ አምጪ ተዋሲያን በቀጥታ እጃችን ላይ እንዳያርፉ ከሚመከሩ ነገሮች አንዱ የእጅጓንት ነው። የእጅጓንት ግን እንደ ልብ ያለመገኘቱን የተመለከተ አንድ ወጣት አማራጭ ይዞ ብቅ ብሏል። ፀሐይ ዳምጠው ወጣት ዋሲውን ተፈራ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የአራተኛ ዓመት የኢንጂነሪንግ ተማሪ ነው። ወጣቱ መደበኛ ትምህርቱን እየተከታተለ በአካባቢው የምታዩ ችግሮች ላይ ተመርክዘው የተለያዩ ችግር ፈቺ የሆኑትን ፈጠራዎችን እንደምሰራ ይናገራል። ወጣቱ ለመጀመሪያ ጊዜ የፈጠራ ስራ ሲጀምር ገና የዘጠነኛ ክፍል ተማሪ እንደነበር ያስታውሳል። ዋሲውን እንደሚለው ከሆነ ለኑሮው የሚያስፈልግ ነገር ግን መግዛት የማይችለው ነገሮችን በፈጠራ ስራው ሰርቶ ለመጠቀም ይታትራል። በአሁኑ ወቅትም ዓለምን እያናወጠ ያለው የኮቪድ-19 ወረርሽኝን ተከትሎ ለህብረተሰቡ ጓንትን ሊተካ የሚችል ቁስ ሰርቷል። ወጣቱ የኮሮና ወረርሽኝ ስርጭትን ተከትሎ ቫይረሱን ለመከላከል የሚያስፈልጉ ነገሮችን ማግኘት ስላልቻል ምን ማድረግ እንዳለብኝ ከራሴ ጋር ተማክሬ፣ ከሕክምና ባለሙያዎች ውጭ ለማንኛውም ሰው ጓንትን ተክቶ የሚያገለግል ቁስ ሰርቻለሁ ይላል። የኮሮና ጋር የተገናኘው ግላብን ወይ ደግሞ ይሄ ጓንት የሚባለውን ነገር ተክቶ ሊሰራልን የሚችል ግን ከጓንት የተሻለ ነገሮችን ሊተገብርልን የሚችል ይህንን ቁስ ነበር የሰራሁት። ይሄ እቃ በርን ለመክፈት እንዲሁም ሊፍት፣ ውሃ መክፈት፣ መኪና በር፣ ባቡር ላይ ከሆነ ደግሞ ባቡር ላይ ላይ ጠንጠልጥለ መሄድ ስንፈልግ የተለያዩ ነገሮችን በተሻለ መልኩ ሊጠቅመን የሚችል ሁለተኛ ደግሞ ጓንትን በምንጠቀምበት ወቅት እንጥለዋለን ተጠቅመን ያን ነገር ሊያስቀርል ይችላል። አንደኛ ሕክምና ተቋማት ላይ የጓንት እጥረት ሊያጋጥም ይችላል። ያ በሚሆንበት ወቅት ላይ ሰዎች ጓንቱን ፍለጋ ብዙ መጉላላት ሊደርስባቸው ይችላል። ሐኪሞች ከሁሉ በላይ የሚያስፈልጋቸው መሳሪያዎች ጓንት ነው። ለትንሽ ምም ለትልቅ ሕመም የሚያስፈልገው ጓንት ነው። ስለዚህ ያ ነገር ወደዛ ነገር ሳይከሰት ብዙ ሰው ከመጠቀሙ በፊት ለሕክምና ባለሙያችን ጓንትን ትተን? እኛ ደግሞ በእንደዚህ ነገሮች ቀለል ያሉ ቁሶች እንድንጠቀም ነው። ሰራ ዋሲውን ተማሪዎች ወደ ቤታቸው እንዲመለሱ ከተደረገ በኋላ መንቀሳቀሻ የሚሆንለት ገንዘብ እንዳልነበረውና ወደ ቤተሰብ ለመሄድ እንዳልቻለ ተናግሯል። በንክኪ ሊከሰት የሚችለው ኮሮና ቫይረስን ለመቀነስ የሚያግዝ ቁስ ለወጣቱ የገቢ ምንጭ እንደሆነለትም ገልጿል። እኔ እውነት ነው የማወራው። ብዙ ጊዜ መጀመሪያ ራሴን ከጭንቀት ውስጥ ለማውጣት ነበር። ትልቅ ጭንቀት ውስጥ ነበርኩኝ። ወደ ቤተሰብ እንዳለ ያኔ እንደውም መንገድ ተዘግቷል። ስለዚህ ያለኝ አማራጭ ቤት መከራየት ነበር፣ ከዶርም ከወጣ በኋላ። ከዛ በኋላ መፈለግ ጀ ምን ይሻላል የሚ፣ በፊት እንደ ማንኛውም ሰዎች ትኩረት የነበረው በሽታው ላይ ስንት ሰው ተያዘ፣ ጭንቀት ነበረ። ሳስበው ግን ራሴን መሆን እንዳለብኝና ማሰብ እንዳለብኝ ነበር የተረዳሁት። መኪና ስጠቀም፣ ታክሲ ስጠቀም ስቅቅ ይለኛል። ውሃ ስከፍት ራሴን የተጠነቀኩኝ ማሰብ እንዳለብኝ ስለዚህ እሱ መመራመር አለብኝ ብዬ መጣሁ። ከዛ በኋላ ሞከርኩት። በፊት ላይ የሰራሁት እንደ ስሪዲ ፕሪንተር የሚያገለግል ሮ ሰርቼ ነበር። እሱን ሞከርኩኝ። የመጀመሪያው ሙከራ አልሳካም ነበር። አሁንም ሞከርኩኝ ከዛም ተሳካልኝ። መጀመሪያ ራሴን ከጭንቀት ካወጣውም በኋላ ሰዎች እንዲጠቀሙት እና እኔም የራሴ የሆነ ነገር አሻራ ማሳለፍ ፈልጋለሁ። በዚህ ይህ ወጣት በተለያዩ ጊዜያት ከአስር በላይ የፈጠራ ስራዎችን ያመረተ ሲሆን፣ በሶስቱ በሀገር አቀፍና በክልል ደረጃ ተወዳድረው በአንደኝነት በማጠናቀቅ ተሸላሚ መሆኑን አስታውሷል። ሞዴል የኦሮሚያ ላይ ስወዳደር የኦሮሚያ ወጣት ሞዴል ላይ በሞባይላችን ዊዛውት ኢንተርኔት ቴክስት አድርገን የቤታችንን መብራት የምናጠፋበት ምናበራበት ነበረ። በዛ ወቅት የክቡር ፕሬዚዳንት የነበሩት ለማ መገርሳ ነበረ። ከሱ የመጀመሪያን አንደኛ ዝችል አቶ ትሽልሜ ነበር። በጠቅላይ ሚኒስትሩ ቢሮ እና በሳይንስና ቴክኖሎጂ ሚኒስቴር የሚዘጋጅ እሱንም በወርቅ በአንደኝነት በወርቅ ነበር ያጠናቀቅኩት። ስፔሻሊ እኛ አካባቢ አርቄ በከፍተኛ ሁኔታ ያወጡ ነበረና ለብዙ ሰዎች የገቢ ምንጭ ብቻ አይደለም። ምሳሌ እኔ ያደኩበት አካባቢ ላይ በእርሻ የሚተዳደ የሚተዳደሩት በእርሻ በሚተዳደሩበት ወቅት ላይ ለከብቶች መኖነት የሚውለው አተላው ነው ከአረቄ የሚወጣው። ስለዚህ አረቄ ቆመ ማለት አተላው አይኖርም፣ እርሻ አይኖርም። አብዛኞቹ ጋር በማገዶ ነው አረቄ የሚያወጡት። ያ በማገዶ ማውጣታቸው አካባቢ ላይ ከፍተኛ ብክለት ያስከትል ነበር። ለምሳሌ አብጃታ ሻላ አካባቢ ከፍተኛ የሆነ የዝናብ እጥረት ነበር። ምክንያቱ ደግሞ በጣም በከፍተኛ ሁኔታ ማገዶ ጫን ነበር ወደ ከተማ ያለ ማስቀረት ነው። በታዳሽ ኃይል፣ በመብራት በሶላር የሚሰራ ሲስተም ነበር የሰራት ዋሲውን ለወደፊቱ ማለትም እንደ ፈረንጆቹ ቀን አቆጣጠር በ2030 በቴክኖሎጂ የራሱ የሆነው ግዙፍ ድርጅት እንዲኖረው አልሞ እየሰራ መሆኑን ተናግሮ ለወጣቶችም መልእክት አስተላልፏል። እግዚአብሔር ፈቃዱ ከሆነ ኮኬት የሚባል ካምፓኒ እንዲኖረ ይፈልጋለ። ኮኬት ቴክ የሚል ኮኬት ማለት የኦሮምኛ ትርጉሙ የኔ ማለት ያንተ ማለት ከተለያየ በኩል የሚመጡት ከሰዎች ጋር በጋራ ሆኜ ሀሳቤ አላማዊ ጋር ሆኜ ከሰፈር ባለፈ አለም አቀፍ የሆነ ካምፓኒ እንዲኖረ ይፈልጋለሁ በቴክኖሎጂ ዘርፍ ጋዛች ማስተላለፍ የሚፈልገው ትኩረታችሁን በሽታው ላይ ሳይሆን መፍትሄው ላይ ብታተኩሩ። በሽታው ኦልሬዲ ራሱ ትኩረት አድርጎ መጥቷል። ግን ከፍተኛ ጥንቃቄ ማድረግና መጨነቅ የተለያየ ነገር ነው። የሕክምና ባለሙያ የሚሆን ነገር ንስንስማ እንተግብረው። ራሳችን እንዴት አድርገን እናልፋለን የሚለው ቁጥሩ ላይ ሳይሆን ሀያ ሰው ሰላሳ ሰው ተያዘ ከሚለው ይልቅ እኔ እንዴት ራሴን ጠብቄ የራሴን ነገር ማከናወን እችላለሁ። መቆም መፍትሄ አይደለም። ማንኛውም ሰው ችግር ሲፈጠር ስለ ችግሩ መፍትሄ ጊዜ ወስዶ አስቦ ወደ ጥሩ እድል ለመቀየር መስራቱ ለጉዳቱ የመጣውን ተግዳሮት ወደ መልካምነት ለመቀየር መስራት ከጉዳቱ ውጤታማነቱ ያመዝናል ይላል ወጣቷ። ሲሆን ለአሜሪካ ድምፅ ጸሐይ ዳምጡ ነኝ ከአዲስ አበባ። የሰላም ሰው ነኝ በቅርቡ የተለቀቀ በርካታ ወጣት የኪነጥበብ ሰዎች የተቀናጁበት ሰላም ሰባኪ ስራ ነው። ዘማሪት ሶፊያ አሸባባውና ዘማሪ እስራኤል አቤል እንዲሁም ድምፃውያኑ ዘሪቱ ከበደ፣ ብሩክታዊት ጌታሁን፣ ቻቺ ታደሰ በጋራ ቅንቅኖታ ዩቲዩብ በተሰኘው ማህበራዊ መገናኛ ላይ ከአራት መቶ ሺህ በላይ ተመልካቾችንም አግኝቷል። ስራው በመለቀቁ ዋዜማና በተለቀቀ ማግስት ግን ክርክሮች ተነስተውበታል። ሰላም ሰባኪነቱና አዲስ አቀራረቡን የጠቀሱ ሲያወድሱት፣ ዓለማዊ ዘፋኞችና መንፈሳዊ ዘማሪያን በአንድ መጣመራቸውን ጠቅሰው የተቹትም አሉ። ድምጻዊት ብሩክታዊት ጌታሁን አድማጮች የስራው መልዕክት ላይ ቢያተኩሩ ትወዳለች። ማንተን የሰራንበት ምክንያት መዝሙር ለመስራት ወይም አንድን ሃይማኖት ለመወከል ሳይሆን መልካም የሆነን መልካም የሆነ መልዕክትን ለማስተላለፍ ነው። ለዚህ በአጠቃላይ እነ ሶፊያም አካባቢ ለሚደርሱ ጥያቄዎች መጀመሪያ ላይ ጥሞና ሰጥተ ነው ግጥሙን ብንሰማው ወይም ምንድን ነው የሚሉት፣ በእርግጥ ነው ዘፋኝና ዘማሪዎች አንድ ላይ ሲሰሩ ተስተውሎ አይታወቅም ነበረ። ይሄ መጀመሪያ ነው። ግን ግራ ከመጋባታችን በፊት ምንድን ነው ያስተላለፉት መልእክት፣ ምንድን ነው የተናገሩት ነገር ወይንም ደግሞ አንድ ላይ እንዲሆኑ ነገር የምንገፋቸው የሚለው ወደ መልእክቱ ላይ ብዙ ትኩረት ሊደረግ የሚመረጥ ይመስለኛል። ምክንያቱም አንድ ላይ ያደረገን ወይም አንድ ላይ ያሰባሰበን። የሰላም ጉዳይ ነው። የሰው ልጅ ሰላም ያስፈልገዋል። እኔ ይሄ ነው ሃይማኖት፣ የኔ ቦታ ይሄ ነው እንደዚህ እኔ ዘፋኝ ነኝ እኔ ዘማሪ ነኝ፣ ተዋብለን ብንለያይ ኖሮ ወይንም ደግሞ ባንሰባሰብ ኖሮ ይሄንንም ሰው የሚያይበት ወይ የሚሰማበትን ሀሳብ አያመጣም ነበር እና አንድ ላይ መሆናችን ምንድን ነው የሰላም ጉዳይ ሁሉንም የሚነካ ነው የሁሉንም ማህበረሰብ ቤትም ያንኳኳ ነገር ነው እና ለዚህ ሀሳብ አንድ ላይ ካልሆንም ሌላ ለምንድን ነው አንድ ላይ ለሚሆን የምንችለው የሚለውን ነገር ስለሚያሳስብ ዋናው መልእክቱ ላይ ብቻ ትኩረት ተደርጎ ወይም መልእክቱን ብቻ ሰምቶ መኖር ወይንም መረዳት ይቻል። ጥሩ ነው ብዬ አስባለሁ። ስራው የሰነቀውን በጎ ግብ በመደገፍ በገጣሚነት መሳተፉን ያጫውተን። ሰይፉ ወርቁ በበኩሉ ከሕብረ ዝማሬው መለቀቅ በኋላ የመጡ ክርክሮች የሚጠበቁ እንደሆነ እንደየሰው አረዳድ ስፍራቸው እንደሚያገኙም ያወሳል። እንደ አረዳድ ነው። ለሙዚቃና ለዜማ ያለ አረዳድ ይወስነዋል። አሁን በአንድ በኩል ያሉ ሰዎች ብዙ ሰው ወዶታል። የተወሰኑ ሰዎችም ደግሞ በዚህ ተቃውሞም እንትንም ነበራቸው እና ያንን ነገር ቢያደርጉ ማጆሪቲ ወይም ይሄ አብላ ብዙ ሰው ለአርት በጣም ቅርብ ያልሆነ ሰው እና ምን አይነት ሙዚቃ እንዳለ ምን አይነት የዜማ ክፍፍል ካታጎሪ እንዳለ ስፕሪቹዋል ሙዚቃዎች አሉ ወይ ቤተ ክርስቲያኖች ብቻ የሚዘመሩ መዝሙሩ ምን አይነት ናቸው አለማዊ ሙዚቃ ራሱ በስንት አይነት ካታጎሪ ውስጥ ሊከፈል ይችላል የሚል ይሄ አንደርስታንዲንግ የሌለው ሰው ሬፍሌክት ቢያደርግ ወይም እንትን ቢል አትፈርድበትም። እና ስራውን ካየው በኋላ ይሄ ነገር ሲበርድና እንትን ሲል አይቻሉ መጀመሪያ ላይ አሁን ሶፊ ያን ነገር በየንትነ ፔጇ ላይ ሼር ስታደርገው የነበረው መገንፈል ሰው ስራውን ካየው ከተለቀቀ በኋላ ብዙ ሰው ሀሳቡን ሲቀይር አይቻለሁ እና ይሄ እንትን ይመስለኛል በእኛ ሀገር የሙዚቃ ስልት ውስጥ ብዙም የተለመደ ነገር አደለም። በእርግጥ የተወሰኑ ስራዎች አሉ ከዚህ በፊት እነ ዮብም ሌላም ሌላም ቡድኖች የተሳተፉባቸው እነዘሪቱ ሀገርን የሚያነሳሱ መተባበርን፣ ምናምን እንትን የሚሉ እስፕሪቹዋል ሶንግስ የቤተክርስቲያን መዝሙሮች አደለም እንግ ዓለማዊ ሙዚቃ ሆነው ግን መንፈሳዊ መልእክት ያላቸው አንድነትን፣ ፍቅር የሚሰብቁ ብዙ ሙዚቃዎች እናደርጋኝ አረጋኝ ራሱን ወራሽንም ካስታወስክ መረዳዳት የሚል የተሳተፍኩበት እንደዛ አይነት እንትኖች አሉና ሰው ምን አይነት ቃና ይዞ እንደመጣ ምን አይነት ሀሳብ እንደነበረ ስላላወቀው ይመስለኛል እንደዛ ሪፍሌክት ማድረግ የቻለው እና በእኔ በኩል እኔ ናቹራል ነው ተፈጥሯዊ ነው ብዬ ነው የወሰድኩት እና የዚህ ይሄ ሙዚቃ የቤተክርስቲያን ሙዚቃ አለ ሰዋዊ ነው። ሰው ደግሞ ስፒሪችዋል ፍጡር ነው፣ መንፈሳዊ ፍጡር ነው እና የትኛውም ሃይማኖት ላይ ያለ የትኛውም ባህል ውስጥ ያለ ሰው እና ሰላም ወዳድ የሆነ ሰው ይህንን መልእክት ሊሰማው የሚገባ ነው፣ ኃላፊነት ነው። ድምፃዊት ብሩክታዊት ጌታሁን ቤት ጂ ሰሞኑ የፈጠረውን የህብረት መንፈስ ለአብነት በማንሳት የሃይማኖት አባቶች ሳይቀሩ ተመሳሳይ የአብሮነት መልእክት በሚያስተላልፉበት በዚህ ሰሞን የኪነ ጥበብ ሰዎችና ዘማሪያን ትብብርም ተመሳሳይ ምልከታ ቢቸረው ያለውን ፋይዳ ታነሳለች። እስከዚህ በፊትም በምክንያት የጸሎት ለአንድ ወር ጸሎት እንዲገባ ታስቦ በቤታችን ሆነን ያየነው ያየነው ነበር። በቲቪ የኦርቶዶክስ ሃይማኖት የሙስሊሞም፣ የሁሉም አባቶች በነበሩበት ተጸልዮ ሁሉም አንድ ላይ አሜን ያሉበትን መድረክ አይተናል እና አሁን እንደዛ አይነት መንፈስ ውስጣችን ውስጥ ብንፈጥር፣ አብሶ በእንደዚህ አይነት ሞት ዓለም ላይ ባንዣበበበት ወቅት ላይ እንደዚ አይነት መንፈስ ሁላችንም ውስጥ ብንፈጥር ጥሩ ነው ብዬ አስባለሁ። እኔ አንተ እንትና ገሌ ምናምን ተባብለን ከምንከፋፈል እና ሁላችንም ጥግ ጥግ ከምንይዝ ይልቅ ሁላችንም ስለ አንድነት እና ስለ አንድነታችን ሁላችንም እንደሰው አንድ አይነት አስተሳሰብ ወይንም ደግሞ አንድ አይነት ሰላም ስለ አንድ አይነት እርቅ ብናስብ በጣም የተሻለ እና ደግሞ ጥሩ መንገድን መጓዝ እንችላለን። አሁን ያለንበትንም ችግር አልፈን ደግሞ ከዚህ የበለጠ ትልቅ ቦታ መድረስ እንችላለን ብዬ አስባለሁ። ይህን ነው መልእክት ለማስተላለፍ እንፈልገው። ለገጣሚው ሰይፉ ወርቁ ከማኅበራዊ መገናኛዎች ምልልስ ይልቅ እያንዳንዱ ኢትዮጵያዊ የሚኖርበት የመተሳሰብ የኑሮ ብሄል ይጎላበታል። ይህንኑ ብሄል የሚደግፍና የሚያጎላ ስራ ውስጥ መሳተፉን የመንፈስ ግዴታ አድርጎም ይወስደዋል። እኔ እንደ አንድ ኢትዮጵያዊ ወይንም እንደ አንድ የአርት ሰው ካለብኝ ሀገራዊ ኃላፊነት የተነሳ፣ ምክንያቱም ዞሮ ዞሮ እግዚአብሔር የተሰጠው ሕዝብን ነው የምታገለግለውና ግራውንድ ላይ መሬት ላይ የምናያቸው ነገሮች ይሄ ሚዲያው ከሚያራግበው የፖለቲካ ሰዎች እዚህም እዚያም ከሚያጫጭሩት እሳት ይልቅ አብረን የኖርንበት ባህላችን አብረን የኖርንበት ማንነታችን ነው እኛን ኢትዮጵያን በደንብ አድርጎ ሊገልጸን የሚችለው እና ወደፊት እንዲያራምደንም ሊያሻግረንም የሚችለው ሀሳብ እሱ ነው እና ይሄንን አንድ ህሳን ለማድረግ ይሄን ለመረዳት እንግዲህ የተማርክ ሰው ወይም ፊደል የቆጠርክ ሰው መሆን የለብህም። በየገጠሩ የትኛውም ከሰሜን ጀምረ እስከ ደቡብ ከምስራቅ ጀምረ እስከ ምህራብ ድረስ ገጠር ሄደ ብታየው። የትኛውም ገበሬ እጅህን ስሞ ዝቅ ብሎ በትህትና ና ተፈጥሯዊ በሆነ እውቀት ተፈጥሯዊ በሆነ መረዳት የሚያስተናግድ ህዝብ ነው ያለው። ና ሚዲያውን እያዩ የፖለቲካ ሰዎችን የትንሽ የጥቂት ግሩፖችን ይሄ እሳታዊ ምልልስ እያዩ እንትን የሚሉ ሰዎች ሀገር የጠፋች ሀገር የሆነ ነገሮች የሆነ ነገር የሆነች የሚመስላቸው ሰዎች ከዚህ ነገር መማር አለባቸው ብዬ አስባለሁ ላይ ያለው ሳይሆን መሬት ላይ ያለው ትክክለኛውን ህዝብ ማየት፣ ኑሮውን ማየት፣ እሱን መረዳት ነው የሚበጀን። እስከዛሬም ያመጣን ረዥሙ መንገድ እሱ ስለሆነ ማለት ነው። እና መልእክቶቹን በደንብ ቢያዳምጧቸው፣ የተነገረው ነገር በደንብ ቢወስዱት፣ ከምንም በላይ ሰውነት፣ ከምንም በላይ ፍቅር፣ ከምንም በላይ ደግሞ ኢትዮጵያዊነት አብሮን ያመጣን ረዥሙ መንገድ እሱ ስለሆነ እሱን ተከትለን ብንሄድ እና መልእክቱን በደንብ ቢወስዱት በጣም ደስ ይለኛል መክራ የሰላም ሰው ነኝ ስራን በዋናነት ያስተባበረችው ዘማሪት ሶፊያ ሽባባውን በስልክ አግኝቼ ምልከተዋን ለመጠየቅ ሞክሬ ነበረ። ሰሞኑ ከፈጠረው ውዝግብ ለተወሰነ ጊዜ ማረፍን እንደመረጠች ከነገረች በኋላ ምናልባት ከተወሰኑ ሳምንታት በኋላ መልሼ ብደውል የተሻለ እንደሆነ አሳስባኛለች። ተያያዥ ሙግቶችን በቀጣይ መሰናዶች ለማስተናገድ እንሞክራለን። ከጋቢና ጋር ስለሆናችሁ እጅግ በጣም እናመሰግናለን። ኢትዮጵያ የጤና ባለሙያዎችን በፍጥነት አሰልጥና ለማሰማራት እየጣረች መሆኑን የጤና ሚኒስቴር ሊያ ታደሰ ተናግረዋል። ኤደንገረ ኮቪድ-19 የታመሙ ጽኑ ህሙማንን ለማከም ከሚያስፈልጉ መሰረታዊ የሕክምና ማገዣ መሳሪያዎች ውስጥ አንዱ የሆነው የመተንፈሻ ማገዣ መሳሪያ ቬንትሌተር ነው። ይሁንና በቅርቡ ከጤና ሚኒስቴር የወጣ መረጃ ወደ መቶ ሚሊዮን የሚጠጋ ህዝብ እንዳላት በሚነገርላት ኢትዮጵያ ውስጥ ይህ መሳሪያ አንድ ሺ እንኳ እንደማይሞላ ያመላክታል። ባሳለፍነው ቅዳሜ ዕለትም የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ካቻቸው ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር የስልክ ውይይት ካካሄዱ በኋላ ሀገራቸው አሜሪካ ለህሙማን አተነፋፈስ የሚረዱ መሳሪያዎችን ለኢትዮጵያ እንደምትለግስ ቃል ገብተዋል። ይህም በተመለከተ የኢትዮጵያ የጤና ሚኒስቴር ዶክተር ሊያ ታደሰ መተንፈሻ ማገዣ መሳሪያዎቹ ወደ ሀገር ሲገቡ የሀገሪቱን የህክምና አቅም በማጎልበቱ ረገድ ትልቅ ሚና እንደሚኖራቸው ይገልጻሉ። ያው አንዱ የሚፈለገው ከዚህ ወረርሽኝ ጋር በጣም በከፋ ደረጃ ወደ ጽኑ ህሙማን ደረጃ የሚደርሱትን በእነዚህ ቬንትሌተሮች አካል ድጋፍ ማገዝ ነው። ይህ ወረርሽኝ ከጀመረ ጀምሮ በተወሰነ መልኩ እነዚህም ማሽኖች መጨመር ተችሏል። ነገር ግን አሁንም በብድርም ሆነ በእርዳታ ለማግኘት ብዙ ስራዎች እየተሰሩ ነው። ከጠቅላይ ሚኒስትራችና ሰርሰስ ሳምስ ባደረጉት ምክክር ቬንትሌተሮች እንደሚያግዙ ቃል ገብተዋል። ይሄ ደግሞ እንግዲህ ትልቅ አቅም ሊሆነ የሚችል ነው። እኛ እያዘጋጀናቸው ያሉ የተለያዩ የህክምና ማዕከላት አሉ፣ ሰዎችን ማስተናገድ የሚችሉ። እነዚህም እንግዲህ በየክልሉ የሚዘጋጁ ማዕከላት ላይ እነዚህም ቬንትሌተሮችን ለመጨመር አስፈላጊ ስለሆነ ይሄ እንግዲህ ቃል በተገባው መሰረት ቶሎ ይመጣልናል ብለን ተስፋ እናደርጋለን። ይህ ትልቅ አቅም ይሆነናል ማለት ነው። እንግዲህ መቼ ይደርሳሉ የሚለው ገና እርግጠኛ ባይሆንም እስከ አንድ ሺህ የሚሆኑ ቬንትሌተሮች እንዲመጡ ተጠይቋል። የጤና ሚኒስትር ዶክተር ሊያ ታደሰ ኮቪድ አስራ ዘጠኝን ለማከም በሀገር ውስጥ እየተደረጉ ያሉ ምርምሮች አንድ ደረጃ ከፍ ብለው ወደ እንስሳት ላይ ምርምር መሻገራቸውን ገልጸው ይሁንና ይህ ምርምር ከዓመት በላይ የሚበልጥ ጊዜ ሊወስድ እንደሚችልም ጠቁመዋል። ከዚህ ቀደም የተገለጸው የመድኃኒት ምርምር በጋራ በሌላ ሀገር ላይ ካሉ ሪሰርቸሮች ጋር የሚሰራ ነው። እንግዲህ አንድ ደረጃ ካለፈ በኋላ ገና የዚህ በእንስሳት ላይ የሚደረግ ምርመራ ወይም አኒማል ቶክሲሲቲ የምንለው ወይም እንደዚህ የሚተያዙ ኢንቪትሮ የሚባል ምርመራ ላይ ደረጃ ላይ ነው የደረሰው። እዚያ ደግሞ የተወሰነ ጊዜ ይወስዳል። ከዛ በኋላ እሱም ደረጃ ካለፈ እንግዲህ የክሊኒካል ትራያል የምንለው ወይም በታካሚዎች ላይ የሚደረጉ ሙከራዎች ውስጥ ይገባል ማለት ነው። ያን ኢትዮጵያ ውስጥ ይቀጥላል። እንግዲህ የዚህ የመጀመሪያው የላቦራቶሪ ምርመራው በራሱ የተወሰነ ወራቶችን ሊወስድ፣ ከዛ በኋላ የክሊኒካል ትራያል የሚባለው ፌዝ ዋን ፌዝ ቱ ብሎ ራሱ ከመት በላይ ሊወስድ ይችላል፣ ከክሊኒካል ትራያሉ ጋር ማለት ነው። የኮቪድ-19 ሕክምና በተመለከተ በዓለም አቀፍ ደረጃ በአንዳንድ ሀገራት በቫይረሱ በጽኑ የተጠቁ ህሙማንን ለማከም እየዋሉ ያሉት የጸረ ወባ መድኃኒቶች ክሎሮኪንና ሃይድሮክሲ ክሎሮኪንን ኢትዮጵያ ለመጠቀም መመሪያ አውጥታ እንደሆነ ተጠይቀው ተከታዩ ምላሽ ሰጥተዋል። ያሉ ጥናቶች በእርግጠኝነት ይህንን ማከሚላል ሳይሆን ጥሩ ነገሮች ያሳዩ አሉ። ምንም ብዙም ለውጥ የሌለው ነገር የሚያሳዩ አሉ። ነገር ግን በጣም ከባድ የህመም ደረጃ የጽኑ ማን ደረጃ ሲደርሱ የመሞከር አትሊስት እንደው ምንም ካለማደረግ ይቻላል በሚል የሚደረጉ ነገሮች አሉ። አሁን የዓለም ጤና ድርጅት የሶሊዳሪቲ ትራያል የሚባል ነገር ጀምረዋል። የተለያዩ ሀገሮች ላይ እና አንድ ሌላ አንቲቫይራል ለመሞከር የተጀመራለ እኛ እዛ ውስጥ ለመግባት ኦልሬዲ ፕሮሰስ ላይ ነን። አሁን ይጀመራል በቅርቡ እሱም ማለት ነው። ስለዚህ ትራያል ሲደረግ እንግዲህ የተወሰነው ይህንን መድኃኒት ላይ የተወሰነው ደግሞ አይወስድም ማለት ነው። ሁለት አይነት መድኃኒቶች ናቸው ትራያል ውስጥ የሚገቡት እነሱን ይዘን በዛ ውስጥ እንግዲህ ጥሩ ውጤት ካሳየ ብዙ ሀገሮች ናቸው እዚህ የሚገቡት። በአጭሩ ይህንን መቀጠል ምክንያቱም ሌላ ሀገር ላይ ተሞክሮ ደግሞ እኛ ጋር እንደየሀገሩ ኮንቴክስት እንደየሰቡ ጀኔቲክሱ እንደምኑ ሊለያይ ስለሚችል ውጤቱን በአፍሪካ ላይ ምን ይመስላል፣ በሌላ አውሮፓ ላይ ምን ይመስላል የሚገቡ መታየት ስላለበት ሌላ ጋር ምርምር ስለተደረገ ብቻ እንደ ፕሮቶኮል አድርገን ባናስገባው እዚህ ትራል ውስጥ ግን እንገባለን። ስለዚህ ፕሮቶኮላችን ላይ ለሁሉም የሚሰጥ መድኃኒት ባይሆንም ካሉት ከዓለም አቀፍ ካሉት መረጃዎች ጋር ቢሰጣቸው ማይጎዳ ግን ውጤት ሊኖር የሚችል ከሆነም አንዳንድ ጊዜ የመስጠት ነገርም ተሞክሯል። ነገር ግን እንደ ፕሮቶኮል አድርገን ግን የሚሰጥ መድኃኒት አይደለም። የጤና ሚኒስቴር ዶክተር ሊያ በፌዴራል ደረጃ ቫይረሱን ለመዋጋት የህክምና ባለሙያዎችን በማሰልጠን በመመልመልና በመቅጠር ላይም አበክረው እየሰሩ መሆኑን ያስረዳሉ። እንግዲህ ያው የህክምና ባለሙያ ቁጥር መጨመር፣ ስልጠና መስጠት፣ እነዚህ ሌሎቹ ትኩረት ሰጥቶ እየተሰሩባቸው ያሉ ነገሮች ናቸው። ተጨማሪ ባለሙያዎችን የመቅጠር ስራዎችም እየተሰሩ ነበር ካለፉት ሁለት ወራት ጀምሮ። በማዕከል በፌዴራል ደረጃ ክልል ደግሞ እስከ ሶስት ሺህ አካባቢ የሚደርሱ ሰው ባለሙያዎች ቅጥሮች እየተካሄዱ ነው። ብዙዎችም ተካሂደዋል። በተለያየ እንግዲህ በጡረታም በተለያየ ኤንጂኦ ላይ የሚሰሩ ምጦችም ፈቃደኝነት ደግሞ እንዲመዘገቡ ደረገጻችን ላይ ተደርጓል። እዛ ወደ አስራ ሁለት ሺህ አካባቢ የሚሆኑ ባለሙያዎችም ሲፈለጉ ለመጣት ተመዝግበው እዛው በደረገጻችን ያለ ኦንላይን ትሬኒንግም ብዙዎች እየወሰዱ ነው ከዚህ ከኮቪድ ተካሄዳለውን ነገር ያለው ስልጠና እንዲወስዱ ወደ ስራ ደግሞ ተቀጥረው እየገቡ ያሉት ደግሞ መደበኛ የሆነ ከኮቪድ ዙሪያ ያለ ስልጠናም እነዚህ የልምምድ ነገሮችም ግድ የምንላቸውን ልምምዶችንም አርገው ነው ወደ ስራ የሚገቡት። ስለዚህ የአንዱ ካለው ስራ ወደ ስራ ላይ ካለው ውስጥ የምንወስዳቸው ደግሞ ይኖራሉ። እነዚህ አዲስ የሚቀጠሩ ይኖራሉ። አሁን በስራ ላይ ካሉት ተቋማት ውስጥ ካሉት የምንወስዱ ይኖራል። እንደ አስፈላጊ ነቱ ደግሞ ተመዝግበው ያሉትን ደግሞ ወደ እየጠራን ወደ ስራ እናስገባለን ማለት ነው። ኢትዮጵያ የጤና ሚኒስትር ዶክተር ሊያ ታደሰ ጋ በክልሎች ስላለው የቫይረሱን የመከላከል እንቅስቃሴ የእንቅስቃሴ ገደብ እስከ መቼ እንደሚዘልቅና በአጠቃላይ በአሁን ሰዓት በሀገሪቱ ላይ ስለተሰሩ ስራዎች ተጠይቀው የሰጡትን ምላሽ በነገው ምሽት ይዤላችሁ መለሳለሁ። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ የዛሬው የጋቢና ጥንቅር በዚህ ተጠናቋል። ትዝታ በላቸው የመሰናዶው አርታኢ፣ ኤልያስ አስማራ የመሰናዶ አቀናባሪ፣ ኤደን ገረመው በዜና እኔ ሀብታሙ ስዩም ደግሞ በመስተንግዶ አብረናችሁ አምሽተናል። የነገ ሰው ይበለል። Tonene, radio in sa e se cantava